ስፖርት ኒውዮርክ ውስጥ ትናንት በተከናወነው የግማሽ ማራቶን የሩጫ ውድድር ኢትዮጵያዊው አትሌት ፈይሳ ሊሌሳ በአንደኛነት አጠናቋል ፈይሳ በሪዮ ኦሎምፒክ ሁለተኛ በወጣበት ወቅት እጆቹን ከፍ አድርጎ በማመሳቀል ያሳየውን የመንግስት ተቃውሞ በኒውዮርኩ ውድድር ላይም ደግሞታል። በእንግሊዝ ፕሪሚየር ሊግ የእስካሁኑ ውድድር በርካታ ግቦችን በማስቆጠር ቀዳሚ የሆነው ሊቨርፑል ትናንት ዳግም ነጥብ ጥሏል። ተጋጣሚው ማንቸስተር ሲቲ ነጥብ ቢጥልም ሁለተኛ ደረጃ ላይ ከሚገኘው ቶትናም የሚበለጠው በሁለት ነጥብ ብቻ ነው። መሪው ቸልሲ ከግስጋሴው የሚገተው አልተገኘም። በአስር ነጥብ ርቀት ከበላይ ተኮፍሷል። ባየር ሚሽን ከቦሩሲያ ሚንሽንግላድ ጋር ባደረገው ጨዋታ ፍራንክ ሪበሪና አሪየን ሮበን ከሜዳ ተቀይረው ሲወጡ ብስጭታቸውን መደበቅ አልቻሉም። በተለይ የአሪየን ሮበን ድርጊት የልጅ አይነት ነው ተብሎ ተተችቷል። አብራችሁን ቆዩም። ትናንት በኒውዮርክ በተከናወነው የግማሽ ማራቶን የሩጫ ፉክክር ኢትዮጵያዊው አትሌት ፈይሳ ሊሌሳ እንደ ኦሎምፒክ ሁሉ ሁለት እጆቹን ከፍ አድርጎ በማመሳቀል መንግስት ላይ ተቃውሞውን አሳይቷል። አትሌት ፈይሳን በአራት ሰከንድ ልዩነት ተከትሎ በመግባት ሁለተኛ የወጣው የብሪታንያው አትሌት ካሎም ሃውኪንስ ነው። ሌላኛው ኢትዮጵያዊ ተሾመ መኮንን አንድ ሰዓት ከ28 ሰከንድ ሮጦ በማጠናቀቅ ሶስተኛ ደረጃን አግኝቷል። በሴቶች ፉክክር አንደኛ የወጣችው አሜሪካዊቷ ሞሊ ሃድናት ከሴንትራል ፓርክ እስከ ታችኛው ማንሃተን ድረስ በተዘረጋው የሩጫ ርቀት አንድ ሰዓት ከ8 ደቂቃ ከ19 ሰከንድ ጊዜ በመሮጡ ነው ለድል የበቃችው። አዲስ አበባ ውስጥ ባለፈው ሳምንት በተከናወነው የአፍሪቃ እግር ኳስ ኮንፌዴሬሽን በምጻሩ ካፍ የከፍተኛ አመራር ጉባኤ ወቅት ከፕሬዝዳንት ምርጫ ባሻገር የዲሲፕሊን ጉዳይም ታይቷል። የቀድሞ የካፍ ፕሬዝዳንትን አጥብቀው የተቹ እንደነበር የተነገረላቸው የዚምባብዌው እግር ኳስ ማህበር ፕሬዝዳንት ፊሊፕ ሻንጓ የዲሲፕሊን ጉዳይ ሂደት እንዲቀጥል ውሳኔ የተላለፈው ከምርጫው ሁለት ቀን በፊት ነበር። የክሱ ጭብጥ ምን እንደሆነ በግልጽ ባይነገርም ፊሊፕ ሻንጓ ኢሳያቱን በመዝለፋቸውን የተከሰሱት ሲሉ አንዳንድ የዜና አውታሮች ዘግቧል። የቀድሞ የካፍ ፕሬዝዳንትን ዘልፈዋል ተብሎ የተተቹት ግለሰብ በአዲሱ አመራር ቦታ አግኝቷል። በጉባኤው ተገኝቶ የነበረው የሶከር ኢትዮጵያ ዳትኔት መርሃ ኤዲተር ኦምና ታደለ ክሱ ከመነሻው መሰረት የሌለው ነው ይላል። ፊልፕ የዚምባብዌ እግር ኳስ ማህበር ፕሬዚዳንት ናቸው። እንዲሁም የአሁን አዲሱ የካፍ ፕሬዚዳንት ነው የተመረጡት የአህመድ አህመድ እንደ ካምፔን ማናጀርም ተደርገው የሚታወሱ ሰው ናቸው። በኮሳፋ ያላቸው ተደማጭነትን ተጠቅመውም ለአህመድ አህመድ ሎቢ ሲያደርጉ፣ ድጋፍ እንዲያገኙ ሲያበረታቱ ከነበሩ ቀንደኛ የአህመድ አህመድ ደጋፊ መካከል የሚጠቀሱ ሰው ናቸው። ባለፈው ወር ላይ የልደት በዓላቸውን በማስመልከት ጂያኒ ኢንፋንቲኖን ጨምሮ ከሀያ አራት በላይ የሆኑ የአፍሪካ እግር ኳስ ፌዴሬሽን ፕሬዚዳንቶችን ጠርተው አህመድ አህመድን እንዲመርጡ ሎቢ ሲያደርጉ ነበር። በዚህም ስብሰባ ካፍ ደስተኛ አልነበረም። በተለይ ፕሬዚዳንቱ ኢሳያቱን የሚያብጠለጥሉ ነገሮች ተነስተዋል ተብለው ነበር። በዚህ ጃኒ ኢንፋንቲኖ በተገኙበት የልደት ክብረ በዓል ላይ ማለት ነው የተደረገው። ይኸው የልደት ክብረ በዓል ነው ቢባልም ግን ለአህመድ አመድ ድምጽ ለማሰባሰብ የተደረገ ነው በሚል የካፍ የቀድሞ አመራሮች ሲተች ነበር። በዚህ ምክንያት ባለፈው ማክሰኞ ሸራተን አዲስ ላይ በነበረው የካፍ ስራ አስፈጻሚዎች ኮሚቴ ስብሰባ ላይ የፍልክ ጉዳይ ተነስቶ ዲስፕሊን እርምጃ ለመውሰድ ውይይቶች ተደርገው ነበር። ነገር ግን ሐሙስ ዕለት ያው የአፍሪካ እግር ኳስን ለሀያ ዘጠኝ አመታት የመሩት የኢሳ መነሳት እንዲሁም የአህመድ አመድ በአዲሱ ፕሬዚደንት ሆኖ መመረጥ የዚምባብዌን የፊሊፕ ጉዳይ የሚያበቃለት ይመስለኛል። ምክንያቱም የአህመድ አመድ ደጋፊ ናቸው ብያለው ከዚህ በፊትም። ስለዚህ የእሳቸው መመረጥ ምንም የዲስፕሊን ግድፈት ተብሎ ሊጠቀስ የሚችልባቸው ጉዳይ ስለማይኖር በቀላሉ ይህ ነገር የሚፈታ ይመስለኛል። ግን ከዚህ በፊት በነበሩ አመራሮች ጥርስ ተነክሶባቸው ያው ክስ ተመስርቶባቸው ነበር። ነገር ግን አሁን ላይ ባለው ሂደት አዲስም አመራር ስለመጣ ይህ ነገር የሚከሰት አይመስለኝ አዲስ አመራር ሲመጣ የሚቀየር ከሆነ በፊት በነበሩት አመራር ችግር ታይቶበት በሚቀጥለው አዲስ አመራር የሚተው ከሆነ ምናልባት የአሰራር ድክመትን ያሳያል የእርስ በርስ የመጠቃቀምን ወይንስ ምንድን ነው በእርግጥም ትችት አቅርበዋል እሱ ላይ እሱ ላይ የአሰራር ድክመትን ያሳያል ነገር ግን ሲጀመር ክሱም ጭብጡ መሰረታዊ አልነበረም ምክንያታዊም አልነበረም ሪዝነብል ያልሆነ ክስ ከሆነም ድረስ እዚህ ላይ መቅረብ አልነበረበት። ምክንያቱም ያው እንደ አንድ እግር ኳስ ፌዴሬሽን ማህበር ፕሬዚዳንትነታቸው ለሚፈልጉት እጩ ድጋፋቸውን መስጠት ወይም ድጋፋቸውን መንፈግ ይችላል። ሚኒስተር ልብስ ማለት ነው። እነሱም ያደረጉት አህመድ አህመድን ደግፈው የአህመድ አህመድ ድጋፋቸውን ከመደገፍ ባለፈን ደግሞ አህመድ አህመድ እንዲመረጡ ሌሎችን መቀስቀስ ነበር። ይህ ደግሞ በኢሳ ሀያቱ አልተወደደም። ኢሳ ሀያቱ ይህ ነገር ባለመወደዱ ነው ወደ ክስ ሊያመራ የቻለው እንጂ ትክክለኛ ምክንያት ወይም ክስ አልነበረም። የቀድሞ ካፍ ፕሬዚዳንት ኢሳያቱ በነበሩበት ጊዜ በተደጋጋሚ ሲነገር የነበረው እርስ በርስ የመጠቃቀም ነገር፣ ሙስና የመሳሰሉት ነገሮች ነበሩ። ለረዥም ጊዜም ነው እሳቸው ለ29 ዓመት ያህል ግድም በተከታታይ ነው የመሩት በፕሬዝዳንትነት። በአዲሱ አመራር አንተ ስብሰባ ላይም ስለነበርክ ነው የካፍ ስብሰባ ላይ በአህማድ አህማድ እነዚህ መሰል ጉዳዮችን ለማስቀረት የገቡት ቃል አለ። ወደፊት አሰራሮችን ለመ አዎ የተወሰኑ አሰራሮችን ለመቀየር የገቡት ቃል አለ። ለመውሰድ ከሰባቸው እርምጃዎች መካከል አንደኛው ተቋሙ ያለውን የፋይናንስ አቅም ኦዲት ማስደረግ ነው። በፊት በጣም በሙስና ከሚወቀሱ ድርጅቶች መካከል አንደኛው ይሄ ነው ካፍ ነው። በተለያዩ ጊዜያትም ከተለያዩ ድርጅቶች ጋር የሚያደርጋቸው ዲሎች ወይም የሚፈጽማቸው የገበያ ነክ ጉዳዮች ላይም በጣም ትችት የሚፈጥርበት ድርጅት ነው። በዚህም በቅርቡ ከላጋዴር ከተባለ ቴሌቪዥን ተቋም ጋር ያደረገው ስምምነትም የግብጽ ግን አልተከተለም ተብሎ ሳያቱ ሲከሰሱ ድረስ የደረሰ ነው እና እሱን እሱን ነገሮችን እንደሚያስተካክሉ ገልጿል። እንዲሁም ለሀገራት የሚሰጡ ድጋፎች ለሜምበር አሶሴሽኖች የሚሰጡ ድጋፎችን በገንዘብ የሚሆን በተለያዩ ነገሮች ለማሳደግ ፕሬዚደንቱ ቃል ገብተዋል። ሞር ካፍ የሚኖረው የሜምበር አሶሴሽኖች ሲኖሩ ነው። ሜምበር አሶሴሽኖች ከሌሉ ካፍ የለም የሚለውን አጀንዳ ይዘው መጥተዋል። ያው ለለውጥ ነው የቆምኩት ይላሉ። ልክ እንደ ጂያኒ ኢንፋንቲ ነው። እሱም ነገር በሂደት ነው የምናየው። ለለውጥ ነው ወይ እሳቸውም ሌላ ሳያስሆናሉ የሚለውን ነገር ያው ጊዜ ነው የሚፈጀው። ለአሁን ላይ ግን ለሜምበር አሶሴሽን የሚሰጡ ድጋፍ ለመጨመርና እንዲሁም የአፍሪካ ም ከተሳታፊ ሀገራትን እስከመጨመር የሚለውም ነገር ድረስ የተለያዩ ጉዳዮችን አንስተዋለ በአሰራር ደረጃ ግልጽነትና ተጠያቂነት እንዲኖረው አሰፍናል የሚልም ነገር ተናግረዋል። ያው ትልቅ ንግግር ነው ይሄ። ለምርጫ ቅስቀሳ በጣም ያዋጣቸው ይመስላል። ነገር ግን በተግባር መናየው ይሆናል። ጋዜጠኛ ኦምናት አደለ የሶከር ኢትዮጵያ ዳት ኔት መራሄ ኤዲተር ለሰጠ ማብራሪያ ክልብ አመሰግናለሁ። እግዜር ይስጥልኝ። እኔም አመሰግናለሁ። ወደ እግር ኳስ ግጥሚያ ዘገባ እንሻገር። ትናንት በተከናወኑ የፕሪሚየር ሊግ ጨዋታ ዎች ሊቨርፑል ከማንቸስተር ሲቲ ጋር ገጥሞ አንድ እኩል ተለያይቷል። 57 ነጥብ ይዞ ሊቨርፑልን በአንድ ነጥብ የሚበልጠው ማንቸስተር ሲቲ አንድ ተስተካካይ ጨዋታ ይቀረዋል። ሊቨርፑል ምንም እንኳን በርካታ ግቦችን ከመረብ በማሳረፍ ከመሪው ቼልሲ ቢበልጥም በ13 ነጥብ ርቀት ተበልጦ ግን አራተኛ ደረጃ ላይ ነው የሚገኘው። በ69 ነጥብ በአንደኛ ደረጃ ላይ የሚገኘው ቼልሲም ሆነ በ10 ነጥብ ርቀት የሚከተለው ቶትናም ቀሪ አንድ ተስተካካይ ጨዋታ ይቀራቸዋል። ቶትናም ትናንት ሳውዝሀምትንን ሁለት ላንድ ሲረታ ሁለት ተስተካካይ ጨዋታዎች የሚቀሩት ማንቸስተር ዩናይትድ ሚድልስቦሮውን ሶስት ለአንድ ሸኝቷል። ማንቸስተር ዩናይትድ ቀሪ ሁለት ጨዋታዎቹን ካሸነፈ ከሊቨርፑል በልጦ አራተኛ ደረጃን ይረከባል። ሶስተኛ ደረጃን ለመያዝ ግን የማንቸስተር ሲቲ መሸነፍን የግድ መጠበቅ አለበት። ሁል ሲቲ ሚድልስቦሮ፣ እና ሰንደርላንድ ከ18ኛ እስከ መጨረሻው 20ኛ ደረጃ ላይ ይገኛሉ። እያንዳንዳቸው የሁለት ነጥብ ልዩነት አላቸው። 20 ነጥብ ይዞ የደረጃው ጠርዝ ላይ የሰፈረው ሰንደርላንድ ነው። በጀርመን ቡንደስሊጋ ቦሩሲያ ሚንሽንግላድባ ትናንት በሜዳው መሪው ባየር ሚንሽንን አስተናግዶ አንድ ለባዶ በሆነ ጠባብ ልዩነት ተሸንፏል። በ23ኛው ደቂቃ ላይ ሮበን ወደ ግብ ሞክሮ የግራ አግዳሚው የመለሰበት ኳስ ለባየር ሚንሽን በጥሩ አጋጣሚ ተጠቃሽ ነው። ከአግዳሚው የተመለሰችውን የተመለሰችውን ኳስ ሮበርት ሌቫንዶቭስኪ ተወርውሮ በግንባር ቢመታም ግብ ጠባቂው በድንቅ ሁኔታ ተወርውሮ ግብ ከመሆን አትርፏታል። ስድሳ ሶስተኛው ደቂቃ ላይ ግን ቲያጎ ከርቀት ያሻማትን ኳስ ቶማስ ሚለር በግሩም ሁኔታ ተቆጣጥሮ ከመረብ አሳርፏታል። በትናንቱ ጨዋታ ፍራንክ ሪበሪ ተቀይሮ ሲወጣ ብዙም ደስተኛ አልነበረም። ሆኖም ጭንቅላቱን እያሻሻ ያጽናናው አሬን ሮበን በተራው እሱም ተቀይሮ ሲወጣ ግን ንዴቱን ፈጽሞ መቆጣጠር አልቻለም። አሰልጣኝ አንቼሎቲ ሊጨብጡት እጃቸውን ቢዘረጉም አመናጭቆ መሬቱን በእግሩ እየደቃ ከሜዳ ወጥቷል። አሰልጣኙ ግን በሮበን ብዙም የተከፉ አይመስሉም። እንደዛ ስላደረገ ምንም ችግር የለብኝም አይደንቀኝም ብሏል። ሮበን ከሜዳ ሲወጣ የልጅ ጠባይ ቢያሳይም አሰልጣኙ ግን መበሳጨቱ ግልጽ ነው እኔም ተጫዋች ሳለሁ እንደዛ ነበርኩ ሲሉ አቃለውታል። ትናንት በተከናወነ ሌላ ጨዋታ ሻልከ ማይንትስን በተመሳሳይ አንድ ለባዶ አሸንፏል። ከቡንደስሊጋ አጠቃላይ 306 ጨዋታዎች እስካሁን በተደረጉ 225 ግጥሚያዎች 610 ግቦች ተቆጥሯል። የቦሩሲያ ዶርትሙንዱ ፒየር ኤመሪክ ኦባምያንግ 23 ግቦችን ከመረብ በማሳረፍ ቀዳሚው ነው። የኮሎኙ አንቶኒ ሞዴስቴ በ22 ግቦች ይከተላል። የባየር ሙንሽኑ ግባዳኝ ሮበርት ሊቫንዶቭስኪ በ21 ግቦች ሦስተኛ ደረጃ ላይ ይገኛል። አድማጮች የስፖርት ዘገባችን በዚሁ ይጠናቀቃል። ማንተጋፍቶ ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።